The Voice of America. ሀጫሉ ሁንዴሳ ህልፈት ሐዘናቸውን የገለጹ አሜሪካና ከአሜሪካ ውጭ የሚገኙ ሀያ ሁለት ማህበረሰባዊ ድርጅቶች አድራጎቱን የፈጸሙ በህግ እንዲጠየቁ፣ የኮቪድ-19 የአስቸኳይ ጊዜ አዋጅ እንዲጠናከር፣ የፖለቲካ ድርጅቶችና ኢትዮጵያውያን ከመንግስት ጎን እንዲቆሙ ጥሪ ያስተላለፉበትን መግለጫ አውጥተዋል። ሺካጎ ታላቁ ሲንሲናቲ፣ ቤያ አካባቢ፣ ናሽቪል፣ ላስ ቬጋስ፣ መካከለኛው ኢንዲያና የሚገኙ የኢትዮጵያውያን ማህበረሰቦች፣ የህዳሴ ግድብ ድጋፍ ስብስቦች፣ በሎስ አንጀለስ፣ በአሪዞና፣ በኦሬገንና በደቡብ ምዕራብ ዋሽንግተን ስቴት የኢትዮጵያ ባለሙያዎች ማህበር፣ በደቡብ አፍሪካ ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ፎረም፣ 65ት የኢትዮጵያውያን ምሁራን ኔትወርክ፣ ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ ባወጡት በዚሁ መግለጫቸው ዝነኛው ድምፃዊ ወገናችን አቶ ሀጫሉ ሁንዴሳ ሰኔ 222012 ዓ ም ባልታወቁ ታጣቂዎች ጥይት የመገደሉን ዜና የሰማነው በታላቅ ሐዘንና ቁጭት ነው ብለዋል። የተሰማንንም ጥልቅ ሐዘን ለባለቤቱ፣ ለልጆቹ፣ ለመላው ቤተሰብና ለመላው የኢትዮጵያ ሕዝብም እንገልጻለን ሲሉ አክለዋል። አገራችን ከባድ ፈተናዎች በተጋረጡባትና የልጆቿን የጠነከረ አንድነት በምትሻበት በዚህ ወቅት የተፈጸመ ይህ የወንጀል ድርጊት በወጣቱ ድምፃዊ ወገናችን ላይ ብቻ የተቃጣ ሳይሆን በሀገራችን አንድነት፣ በህዝባችን ሰላምና በአብሮነታችን ላይ የተሰነዘረ ጥቃት አድርገን እንቆጥረዋለን ብለዋል። ሀያ ሁለቱ ማህበረሰባዊ ድርጅቶች በሌላ በኩል ደግሞ የኤርትራ የማስታወቂያ ሚኒስትር የማነ ግብረ መስቀል ዛሬ በትዊተር ገጻቸው ላይ ያሰፈሩትና የኤርትራ መንግስት መልእክት እንደሆነ የተገለጸ መልእክት ፣ አነቃቂና የፍትህ ታጋይ የሆነው አርቲስት ሀጫሉ ሁንዴሳ ህይወት በሚያሳዝን ሁኔታ ተቀጭቷል ይላል። ለቤተሰቡ ለሚሊዮኖች አድናቂዎቹና ለደጋፊዎቹ፣ ለኦሮሞና ለኢትዮጵያ ህዝብም ልባዊ ሐዘናችንን እንገልጻለን ይላል ይኸው የኤርትራ መንግስት መልእክት